ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጳጉሜ 1 2015 ዓ ም ስርጭታችን ጀመረ።

የትግራይ ክልል ጊዜያዊ አስተዳደር በተደራጀ ሁኔታ የሥራ መዋቅር እንቅፋት እየገጠመው እንደሆነ አስታወቀ። በስተወደበ መንገድ ዝግበር እንቅስቃሴ ነው። አብ ወረዳታት ተብዘዋታት እቲ ጊዜያዊ ምሕዳር እግር ከይተክል በተደራጀ መልኩ የሚደረግ እንቅስቃሴ አለ። በዞንና ወረዳዎች ጊዜያዊ አስተዳደሩ መዋቅር እንዳይኖረው የሚሰሩ አሉ። ዋናው የሚጎዳው ግን ሕዝቡ ነው። ጠቃሚው ነገር የጊዜያዊ አስተዳደሩን ሥራ ጨርሰን

ከፌዴራሉ መንግስትም ጋር ከነ ልዩነታችን መተማመናችንን ወደ ላቀ ደረጃ በማሳደግ በህዝብ የተመረጠ መንግስት የሆነ ይሁን ፓርቲ ስልጣን የሚይዝበት ሁኔታ መፍጠር ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ይደመጣል። እንደምን ምሽታችኋል? አድማጮቻችን እንዲሁም ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ

አስማረ አብሮን ይቆያል። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ደረጀ ደስታ ይቀጥላል።

ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ዋና ዋናዎቹን፣ ተባበሩት መንግስታት ድርጅት ለወራት በዘለቀው የሱዳኑ ግጭት ከአምስት ሚሊዮን በላይ ሰዎች ተፈናቅለዋል አለ። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ጦር መሪ ላይ ማዕቀብ ጣለች። ዩናይትድ ስቴትስ አህጉር አቋራጭ የባሊስቲክ ሚሳኤል ለሙከራ ተኮሰች። የሚሉት ይገኙበታል። አሁን ወደ ዝርዝር ዜናዎቹ እናልፋለን።

በሱዳን ለወራት በዘለቀው ውጊያ ከአምስት ሚሊዮን በላይ ሰዎች መፈናቀላቸውን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት አስታወቀ።

በአገሪቱ ጦር ሰራዊትና በተቀናቃኙ የፈጥኖ ደራሽ ጦር መካከል ባለፈው ሚያዝያ አጋማሽ የተቀሰቀሰው ግጭት ምንም አይነት የመረጋጋት ምልክት አለማሳየቱን አሶሺኤትድ ፕሬስ ዘግቧል። ዓለም አቀፉ የፍልሰተኞች ጉዳይ አይኦኤም ዛሬ ረቡዕ እንዳስታወቀው በግጭቱ ከአራት ሚሊየን በላይ ሰዎች በሀገር ውስጥ ተፈናቅለዋል። ከአንድ ነጥብ አንድ ሚሊየን በላይ የሚሆኑት ደግሞ ወደ አጎራባች አገሮች ተሰደዋል። ከ750 ሺህ በላይ የሚሆኑት ወደ ግብጽ ወይም ቻድ የተሰደዱ መሆናል

ቸውንም አይኦኤም ገልጿል። እስካሁን ግጭቱን ለመሸምገል የተደረጉ ዓለም አቀፍ ጥረቶች መክሸፋቸው ተመልክተዋል። ግጭቱ ከተቀሰቀሰበት ጊዜ ጀምሮ ቢያንስ ስምንት የተኩስ አቁም ስምምነቶች የተካሄዱ ሲሆን ሁሉም ተጥሰው መክሸፋቸው ተገልጸዋል። ካርቱምን ወደ ትንሽ የከተማ ውስጥ ጦር ሜዳ ዝቅ ማድረጉ በተነገረለት ውጊያ ከተፋላሚዎች አንዳቸውም ከተማይቱን መቆጣጠር አለመቻላቸውን የአሶሲየትድ ፕሬስ ዘገባ አመልክተዋል።

ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ አዛዥ አብድራሂም ሀምዳን ደጋሎ ላይ ወታደሮቻቸው ከሱዳን ጦር ጋር ለወራት በዘለቀው ግጭት ባደረሱት ጥቃትና የሰብአዊ መብት ረገጣ ማዕቀብ የጣለችባቸው መሆኑን አስታወቀች። የዩናይትድ ስቴትስ

ደጋሎን የከሰሰችው ለሲቪሎች ጭፍጨፋ፣ የዘር ግድያና የጾታ ጥቃት ተጠያቂ የሆኑትን የወታደሮች ቡድን በመምራታቸው መሆኑን የአሶሴትድ ፕሬስ ዘገባ አመልክቷል። ዛሬ ረቡዕ የወጣው የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ ማዕቀቡ የፈጥኖ ደራሹ ጦር መሪ የመሐመድ ሀምዳን ደጋሎ ወንድም መሆናቸውን በገለጸው በአብዱራሂም ደጋሎ የተያያዙና

የተያያዙና ዩናይትድ ስቴትስ ውስጥ የሚገኙ ንብረቶችና ተያያዥ ይዞታዎችን በሙሉ ያገደ መሆኑን አስታውቋል። ዛሬ ረቡዕ የተጣለው ማዕቀብ ግጭቱ ከተጀመረ ወዲህ ግለሰብን ኢላማ በማድረግ በዩናይትድ ስቴትስ የተጣለና ይፋ የተደረገ የመጀመሪያው ማዕቀብ መሆኑ ተዘግቧል። ባለፈው ሰኔ ዩናይትድ ስቴትስ ከሱዳን ጦርም ሆነ ከፈጥኖ ደራሹ ጦር ጋር ግንኙነት ወይም ባለቤትነት ባላቸው አራት ቁልፍ ተቋማት ላይ ማዕቀቦችን መጣሏ በዘገባው ተጠቅሷል።

በኬንያ ናይሮቢ ለሶስት ቀናት ሲካሄድ የቆየው የመጀመሪያው የአፍሪካ አየር ንብረት ጉባኤ የገንዘብ ድጋፍ የዓለም አቀፍ ግብርናና የፋይናንስ ተቋም የማሻሻያ ጥሪ በማቅረብ ዛሬ ተጠናቋል። ጉባኤው

ተሳታፊ የሆኑ የአገራት መሪዎችና ዓለም አቀፍ ድርጅቶች የአየር ንብረት ለውጥ በአህጉሪቱ እያደረሰ ያለው ድርቅና ጎርፍ በሚሊየን የሚቆጠሩ ሰዎች ማፈናቀሉን፣ ድህነትና ረሃብ ማባባሱን ተናግረዋል። ትናንት ማክሰኞ የዩናይትድ ስቴትስ የአየር ንብረት መልእክተኛ ጆን ኬሪ አገራቸው ለአየር ንብረት ለውጥና ለመላው አፍሪካ ጠንካራ የምግብ ዋስትና ተጨማሪ 30 ሚሊዮን ዶላር እንደምትሰጥ አስታውቀዋል። የተባበሩት አረብ ኤምሬቶች በኬንያ በመካሄድ ላይ ባለው

የመጀመሪያው የአፍሪካ የአየር ንብረት ጉባኤ ላይ አራት ነጥብ አምስት ቢሊዮን ዶላር ለንጹህ ኃይል መዋል ነዋይ እንደምትመድብ ቃል መግባቷ ይታወሳል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በሳምንት ውስጥ የመጀመሪያውን የሚሳይል ጥቃት ከጀመረች ሰዓታት በኋላ በድንገት ዛሬ ረቡዕ ለጉብኝት ዩክሬን ዋና ከተማ ኪቭ መግባታቸውን አስታውቋል። ብሊንከን የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባን ያነጋገሩ ሲሆን ከፕሬዝደንት ቮሎዲሚር ዘለንስኪና ጠቅላይ ሚኒስትር ዴኒስ ሽማያል ጋር ተገናኝተው ስለ መልሶ ማጥቃቱና መልሶ መገንባት ጥረቶች ይነጋገራሉ ተብሎ ይጠበቃል።

ዩክሬን ውስጥ መሆንና ወደ ዩክሬን መመለስ ሁልጊዜ ጥሩና አበረታች ነው ያሉት ብሊንከን እንደ ኤሮፓ አቆጣጠር ከየካቲት 2022 የሩሲያ ወረራ ወዲህ ዩክሬን ውስጥ ስሆን ይህ አራተኛ ጊዜ ነው። ሁል ጊዜም እዚህ በሆንኩ ጊዜ

የዩክሬን ሰዎችና የዩክሬን ኃይሎች የዩክሬን አመራር ያልተለመደ ጽናትና ጀግንነት ያስደንቀኛል ብለዋል። የዩናይትድ ስቴትስ ባለስልጣናት እንዳስታወቁት የብሊንከን ጉብኝት የዩክሬንን የሶስት ወራት መልሶ ማጥቃት ለመገምገም ነው። ብሊንከን ዩናይትድ ስቴትስ ለዩክሬን የምትሰጠውን ከአንድ ቢሊዮን ዶላር በላይ አዲስ የገንዘብ ድጋፍ ይፋ ያደርጋሉ ተብሎ ይጠበቃል።

በተያያዘ ዜናም የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ሩሲያ በምስራቅ ዩክሬን በሚገኝ አንድ የገበያ ስፍራ ላይ ባደረገችው ጥቃት በርካታ ሰዎችን መግደሏን እና ማቁሰላን አስታወቁ። ጥቃቱ የተፈጸመው ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስቀድሞ ይፋ ባልተደረገ ጉብኝት ኪፍ በሚገኙበት ወቅት መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በአሁኑ ጊዜ የሩሲያ አሸባሪዎች መድፍ በዶኔትስክ ክልል በምትገኘው

ኮስቲያንቲንኪቫ ከተማ ውስጥ 16 ሰዎችን ገድሏል። መደበኛ ገበያ፣ ሱቆች እና ፋርማሲ እንዲሁም ምንም ያላደረጉ ሰዎች ብዙ ቆስለዋል ሲሉ ዜሌንስኪ በማህበራዊ ሚዲያ ባወጡት ጽሁፍ አስታውቀዋል። ጠቅላይ ሚኒስትር ዴንስ ሽሚጋል መደዳውን የነበሩ መደብሮች ሲጋዩና ሰዎች ከጥቃቱ ሲሸሹ የተሽከርካሪዎች ጥሩምባዎች ድምፅ ሲጮሁ የሚያሳይ የደህንነት ቪዲዮ ምስል መልቀቃቸውን ኤኤፍፒ ዘግቧል።

የዩክሬን የአገር ውስጥ ጉዳይ ሚኒስትር ኢጎር ክላይሜንኮ ጥቃቱ 28 ሰዎችን ቁስለኛ ማድረጉን በማህበራዊ ሚዲያቸው ላይ አስታውቀዋል። የዩናይትድ ስቴትስ ዛሬ ዩናይትድ ስቴትስ ዛሬ ረቡዕ ሚንቲማን ሶስት የተሰኘውን አህጉር አቋራጭ ተወንጫፊ የባለስቲክ ሚሳይል ለሙከራ መተኮሷን የአገሪቱ ጦር አስታወቀ።

ይህ ሙከራ ጅምር የዩናይትድ ስቴትስ የኒውክሌር መከላከያ ደህንነቱ የተጠበቀ አስተማማኝና ውጤታማ መሆኑን ለማሳየት የታቀዱ የዕለት ተዕለትና ወቅታዊ ተግባራት አካል ነው ሲል የአሜሪካ አየር ኃይል ዓለም አቀፍ እዝ በላከው መግለጫ አስታውቋል። እንዲህ አይነት ሙከራዎች ከዚህ በፊት ከ300 ጊዜ በላይ ተካሂደዋል። ይህ ፍተሻ ለአሁኑ ዓለም አቀፍ ወቅታዊ ክስተቶች ክስተቶች ምላሽ አይደለም ሲልም መግለጫው አክሏል።

ፔንታገን ዛሬ ጠዋት በካሊፎርኒያ በሚገኘው የቫንደርበርግ የጠፈር ኃይል ጣቢያ የተደረገው ሙከራ ለዓመታት መታቀዱን ገልጾ የሩሲያ መንግስትም ስለ እቅዶቹ የተነገረው መሆኑን መግለጫው አመልክተዋል። ዘሚኒማን ሶስት ለ50 ዓመታት ማገልገሉ ተገልጿል። በአሁኑ ወቅት ከዩናይትድ ስቴትስ የኒውክለር ጦር መሳሪያዎች ውስጥ መሰረቱን መሬት ላይ ያደረገው ብቸኛ አህጉር አቋራጭ ተወንጫፊ የባለስቲክ ሚሳይል መሆኑም ተመልክቷል።

ይህም ከትሪደንት ባህር ሰርጓጅ የጦር መርከብ ላይ የሚወነጨፉና በስትራቴጂክ ቦምብ ጣይ አውሮፕላኖች የሚጫኑ የኒውክሌር ጦር መሳሪያዎችን የሚያካትት መሆኑ ተነግሯል። በመጨረሻም በዘንድሮ የዓለም የሴቶች እግር ኳስ ጨዋታ አሸናፊ የሆነው የስፔን ቡድን ተጫዋች ጄኒ ሄርሜሶ የአገሪቱን የእግር ኳስ ፌዴሬሽን ፕሬዚደንት በወሲብ ትንኮሳ እንደምትከሳቸው የስፔን አቃቢ ህግ ዛሬ አስታውቋል።

ሄርሜሶ ክሱን እሱን የመሰረተችው የፌዴሬሽኑ ፕሬዚደንት ሉዊስ ሩቤለስ በሴቶቹ የእግር ኳስ ዋንጫ ፍጻሜ ላይ ደስታቸውን ለመግለጽ ያለ ፈቃዷ ከንፈሯ ላይ በመሳማቸው መሆኑ ተገልጿል። ባለፈው ነሐሴ ወር መገባደጃ ላይ የዓለም እግር ኳስ አስተዳዳሪ አካል ፊፋ የፕሬዚደንቱን የዲሲፕሊን ጉዳይ እስኪታይ ድረስ ለሩቤያሌስ የዘጠና ቀን እገዳ ሰጥቷል።

የፌዴሬሽኑ ፕሬዝደንት ሉዊስ ሩቤለስ የተፈጠረው መሳሳም በፈቃደኝነት ላይ የተደረገ መሆኑን በመግለጽ ከስልጣናቸው ለመነሳት ፈቃደኛ አለመሆናቸውን ገልጸዋል። የስፔን ፖለቲከኞችና አንዳንዶቹ የአገሪቱ ዝነኛ የእግር ኳስ ክለቦች የፕሬዝደንቱን ድርጊት አውግዘዋል።

የፌዴሬሽኑ ምክትል ፕሬዚደንትና ሌሎች ሁለት ኃላፊዎች ድርጊቱን በመቃወም በገዛ ፈቃዳቸው ከኃላፊነታቸው መልቀቃቸው ይታወቃል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ጳጉሜ 1 2015 ዓ.ም ስርጭታችንን ነው እያዳመጣቸው የምትገኙት ከአሜሪካ ድምፅ። በምስልና ድምፅ ቅንብሩ አብረውን ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን

ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አድማጮቻችን የድምፅ አሊያም ደግሞ የጽሑፍ መልእክት ለመተው የምትፈልጉ ደግሞ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይት ዘገባ እንሻገር።

ትግራይ ክልልን በማስተዳደር ላይ የሚገኘው ጊዜያዊ አስተዳደር መዋቅሩን እንዳይዘረጋ በተደራጀ ሁኔታ የሚያደናቅፈው አካል መኖሩን የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ገለጹ። አቶ ጌታቸው ለክልሉ ብዙሃን መገናኛዎች ዛሬ በሰጡት መግለጫ በክልሉ መንግስት የማያውቃቸው እስር ቤቶች እንዳሉ ገልጸው በክልሉ በሰላም ወጥቶ ለመግባት አስቸጋሪ መሆኑንም ተናግረዋል። ሙልጌታ ጽባ ዝርዝሩ ይነግረናል።

ዛሬ ጳጉሜ አንድ ሁለት ሺ አስራ አምስት ዓ.ም ለብዙሃን መገናኛ መግለጫ የሰጡት አቶ ጌታቸው ረዳም የሚመሩት ጊዜያዊ አስተዳደር መንግስትና ፓርቲን ለመለየት ወስኖ እየሰራ መሆኑ ገልጸዋል። ይህንን አዲስ ያሉት የአሰራር ሂደት በጸረ ህወሀት እንቅስቃሴ የፈረጁ የፓርቲው አመራሮች እንዳሉም በንግግራቸው ለማመላከት ሞክረዋል።

አንዳንድ ወረዳዎች የጊዜያዊ አስተዳድሩ አካል እንዳልሆኑ በመግለጽ አዲስ ማህተም ለመጠቀም ፈቃደኛ እንዳልሆኑ የገለጹት አቶ ጌታቸው፣ ይህ ደግሞ መዋቅር እንዳይዘረጋ የማደናቀፍ ተግባር ነው ብለዋል። ብስተወደበ መንገድ ዝግበር ምንቅስቃሴ ነው አብ ወረዳታት ብዙዋታት እቲ ግዜ ምሕዳር እግር ከይተክል በተደራጀ መልኩ የሚደረግ እንቅስቃሴ አለ። በዞንና ወረዳዎች ጊዜያዊ አስተዳደሩ መዋቅር እንዳይኖረው የሚሰሩ አሉ። ዋናው የሚጎዳው ግን ህዝቡ ነው።

ጠቃሚው ነገር የጊዜያዊ አስተዳደሩን ስራ ጨርሰን ከፌዴራሉ መንግስትም ጋር ከነልዩነታችን ልዩነታችን መተማመናችንን ወደ ላቀ ደረጃ በማሳደግ በህዝብ የተመረጠ መንግስት የሆነ ይሁን ፓርቲ ስልጣን የሚይዝበት ሁኔታ መፍጠር ነው። በዚህ ሂደት ግን ግለሰቦች በተደራጀ መልኩ የሚያደርጉት እንቅስቃሴ አለ። እንደ ፓርቲ ጉዳዩ እንቅፋት መሆኑን አንስተን

ወደ ግምገማ እንገባለን። በጀት መድበው የጊዜው አስተዳደሩ ስራ ለማደናቀፍ የሚሰሩ እንዳሉ ገልጸው ወቀሳ ያቀረቡት አቶ ጌታቸው እነዚህ አደናቃፊ ያሏቸው አካላት ማን እንደሆኑ ግን በግልጽ አልጠቀሱም። የትግራይ ህዝብ ዳግመኛ ወደ ጦርነት እንዳይገባ ሁሉም ችግሮች በሰላማዊ መንገድ እንዲፈታ እንሰራለን ያሉት አቶ ጌታቸው፣ ሆኖም በአማራ ክልል ውስጥ ሆነው የትግራይን ህዝብ ማጥፋት የሚሹ አካላት ግን ከፌዴራሉ መንግስት በመተባበር አደጋ መፍጠር ወደ

ወደማይችሉበት ደረጃ ለማውረድ ያለ ጥርጥር እንሰራለን ሲሉ ገልጸዋል። አቶ ጌታቸው በዚህ መግለጫቸው አማራ ክልልን በተመለከተ ለተናገሩት እስካሁን መልስ የሰጠ አካል የለም። በሌላ በኩል

ተቃዋሚው የአማራ ብሔራዊ ንቅናቄ አብን በነሐሴ ወር መጀመሪያ ባወጣው መግለጫ በአማራ ክልል የተፈጠረው ቀውስ በዋናነት የፌዴራሉና በተለይ የክልሉ መንግስት ሊሰሯቸው ሲገባ ያልሰሯቸው ስራዎች ድምር ውጤት መሆኑን ገልጿል። በሀገሪቱ የተለያዩ አካባቢዎች የተፈጸሙት ብሔር ተኮር ጥቃቶች በተጨማሪ በአማራ ክልል ውስጥ የሰነበቱ ጥያቄዎች ዛሬም ድረስ ግልጽነት ያልተፈጠረባቸው በመሆኑና ለህዝብ አጀንዳዎች በቂ መድረክ ባለመፈጠሩ

ምክንያት የክልሉ ህዝብ ለብሶት እንዲጋለጥ ሆኗል፣ ማለታቸው ይታወሳል። በሰሜኑ ጦርነት ማግስት የተካሄደው የሰላም ስምምነቶችም የአፈጻጸም ግልጸኝነት የጎደላቸው ናቸው በማለት አክሏል። ይህም ህዝቡን ለከፍተኛ ጥርጣሬ በማጋለጥ የህዝቡ ተገቢ ጥያቄዎች ለሴራ ትንተናና ለውዥንብር ጭምር ምቹ እንዲሆን አድርጓል ብሏል። የአብን መግለጫም

ሌላው አቶ ጌታቸው በዛሬ መግለጫ ያነሱት ጉዳይ በፕሪቶሪያው ስምምነትና በሀገሪቱ ህገ መንግስት መሰረት የትግራይ ክልል አስተዳደር ወደ ቀድሞ መመለስና ተፈናቃዮችም ወደ ቀያቸው የመመለስ ሂደት አስመልክቶ ከፌዴራሉ መንግስት በመርህ ደረጃ ተስማምተናል ሲሉ ገልጸዋል። ሂደቱ በመጓተቱ ግን በነዋሪው ህዝብና ተፈናቃዮች ችግሩ ቀጥሏል ሲሉ ገልጸዋል። አቶ ጌታቸው በክልሉ መንግስት የማያውቃቸው እስር ቤቶች መኖሯቸውም በዚህ መግለጫቸው ላይ ይፋ አድርገዋል።

መንግስቱ ዘይፈልጠም ቤት ማእሰርቲ ነው እዚ ጉዳይ ዝፈጸሙ ናይ ሰብኣዊ መሰል ጥሕሰት ዝፍጽሙ መንግስት የማያውቃቸው እስር ቤቶች አሉ። ይህን ጉዳይ የፈፀሙና የሰብአዊ መብት ጥሰት የፈጸሙ ማሰር ጀምረናል በዘመቻ በሚቀጥሉት ጥቂት ቀናት እንይዛቸዋለን ሰዎች በመጥለፍ ገንዘብ የሚቀበሉ አሉ ኤርትራውያን በመያዝ ብር እየተቀበሉ ናቸው እነሱ ብቻ ሳይሆን የክልሉ ተወላጆች ሀብታም ቤተሰብ ያሏቸው እየያዙ ናቸው

እነዚህ በመንግስት መዋቅር ስም የሚንቀሳቀሱ ናቸው። ሰላዮችንን የሚሉ በተለያዩ አደረጃጀቶች ስም የሚሰሩ ናቸው። ለማጣራት ረዥም ጊዜ ወስዶብናል። ከዛሬ ጀምሮ ግን በሚቀጥሉት ቀናት ፍርድ የሚያገኙበት ስራ እንሰራለን። የራሳቸው እስር ቤት አቋቁመው ሰዎች እየደበደቡ ገንዘብ እየተቀበሉ የሚሰሩ

በስም የምናውቃቸው ሰዎች አሉ። በትግራይ ክልል ያለው የጸጥታ ችግር ከፍተኛ ነው ያሉት አቶ ጌታቸው ወጥቶ መግባት ቅንጦት ሆኗል ብለዋል። እንኳን ለሕዝቡ ታጅበን ለምንሄድ ባለስልጣናትም ዋስትና የሚሰጥ የጸጥታ ሁኔታ የለም ሲሉ አክለው ተናግረዋል። ይህ ለማስተካከል ከስራ ውጭ የነበሩ የጸጥታ አካላት ወደ ስራ የመመለስ እየተፈጸመ ነው ያሉ ሲሆን እንዲሁም ሕዝብ በማስተባበር ጸጥታ ለማስፈን ጥረት ይደረጋል ሲሉ ተናግረዋል። የሁሉም ችግሮች ምንጭ ግን ፖለቲካዊ ነው ሲሉ

ገልጸዋል። በክልሉ ስለተካሄደው የእርዳታ እህል ምዝበራ አስመልክቶ በሰጡት ማብራሪያ 482 የእርዳታ እህል መዝብረዋል ተብለው የተጠረጠሩ ሰዎች ተይዘዋል ብለዋል። እስካሁን እርዳታ ባለመጀመሩ ተፈናቃዮች በተለየ መንገድ ችግር ውስጥ ነው ያሉት ሲሉ ገልጸዋል። የጦር አካል ጉዳተኞች ሰልፍ እየወጡ ያሉት መንግስት ስራውን ባለመስራቱ ነው፣ እንዲሁም የክልሉ መንግስት በጀት አቅም አነስተኛ በመሆኑ ነው ሲሉም

ተናግረዋል። ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ሶስት የትግራይ ክልል ተቃዋሚ ፓርቲዎች ነገ ሐሙስ ለጠሩት ሰላማዊ ሰልፍ አስመልክቶና በመቀሌ ከተማ ቅስቀሳ እያካሄዱ የነበሩ የፓርቲዎቹ አመራሮች መታሰር ጉዳይ የተጠየቁት አቶ ጌታቸው በክልሉ ከፍተኛ የጸጥታ ስጋት እንዳለና ፈንጂዎችም በብዛት ተገኝተዋል ሲሉ አቶ ጌታቸው ገልጸዋል። ሰልፍ ማካሄድ መብት ነው ብለው፣ ሆኖም ለህዝቡ ደህንነት ሲባል የሚካሄደው ሰልፍ ጊዜውና ቦታው

እንዲቀየር ከሰልፉ መሪዎች ጋር እንነጋገራለን ብለዋል። እቲ መንግስቲ ናይ ጸጥታ ኃይል ከዋፍር ይኽእል። መንግስት የፀጥታ ኃይል ማሰማራት እችላለሁ በሚልበት ሰዓትና ቦታ ሰልፍ መካሄድ የተለመደ ነው። አሁን ገና ተነጋግረን አልጨረስንም። ትናንት ማታም ዛሬ ቀንም ተነጋግረን ነበር። ስለ አካሄዱ የምነጋገርበት ነገር አለ። የጸጥታ ችግር አለ። ከፍተኛ የሆነ የፈንጂዎች መሰባሰብ እንዳለ ደርሰንበታል። ከጎረቤት አካባቢ የመጡ ናቸው።

የጸጥታ አካላት የሚያጣሩት ጉዳይ ነው። ሰልፉን የጠሩት አካላት ረብሻ ይፈጥራሉ ሳይሆን ይህንን አጋጣሚ ተጠቅመው ረብሻ በመፍጠር

ትግራይን ዳግም ወደ ሁከት ለማስገባት ያቀዱ ኃይሎች አሉ። ሰላማዊ ሰልፉን ከሚመሩት የፓርቲዎቹ አመራሮች የሳልሳይ ወያነ ትግራይ ሊቀመንበር አቶ ሃያሉ ጎድፋይ፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበም እና የብሔራዊ ባይቶ አባይ ትግራይ አመራሮች አቶ ኪዳነ አመነ፣ አቶ ክብሮን በርሀና አቶ ተስፋይ ንጉሰ ዛሬ ረቡዕ ጳጉሜ 1 2015 ዓ.ም በመቀለ ከተማ ለሰዓታት ታስረው የተፈቱ ሲሆን ዳግም አራቱ አመራሮች አመሻሽ ላይ መታሰራቸው ከፓርቲዎቻቸው

ያረጋግጠናል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ሙልጌታ ቀደም ብሎ ያስደመጠን የዕለቱን አበይት ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በአዲሱ የማዕከላዊ ኢትዮጵያ ክልል ስር በተዋቀረችው የስልጤ ዞን ስልጤ ወረዳ በቅበት ከተማ ነዋሪዎችና በጸጥታ ኃይሎች መካከል ትናንት በተፈጠረና የሃይማኖት መልክ እንዳለው በተገለጸ ግጭት የአንድ ሰው ሕይወት ሲያልፍ የቆሰሉና የተፈናቀሉ ሰዎችን መኖራቸውን ነዋሪዎች ተናግረዋል። የግጭቱ መነሾው በከተማዋ

ከተደረገብን መተት የተነሳ ለህመም ተዳርገናል ያሉ የእስልምና እምነት ተከታዮች የመተቱን መንፈስ ከከተማይቱ ለማባረር በሚል በድምፅ ማጓያ ቁርአን ለመቅራት ወደ ጎዳና የወጡ ወጣቶች ከጸጥታ ኃይሎች ጋር በመጋጨታቸው ነው ሲሉ ነዋሪዎች አስረድተዋል። በግጭቱ ጥቃትን የሸሹ ከአንድ ሺህ በላይ የክርስትና እምነት ተከታዮች ከከተማዋ ተፈናቅለው በቡታጅራ ቅድስት ማርያም ቤተ ክርስቲያን ተጠልለው እንደሚገኙ ተፈቀናቃይ የቅበት ነዋሪዎች በስልክ ለአሜሪካ ድምፅ ተናግረዋል።

ማነታቸው ያልተጠቀሱ የቅበት ከተማ ነዋሪ ፖሊስ ጽህፈት ቤት ባልደረባም ደግሞ የሃይማኖት መልክ ያለው ግጭት በከተማዋ ተፈጥሮ እንደነበረና አሁን ግን ወደ መረጋጋት መመለሱን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ የስልጠ ዞን ስልጥ ወረዳ ቅበት ከተማ ነዋሪ ለአሜሪካ ድምፅ እንደተናገሩት ትናንት ማክሰኞ የተፈጠረው ግጭት መነሻ በከተማው የመተት መንፈስ አድሯል ያሉ ሙስሊም ወጣቶች ያደረጉት እንቅስቃሴ ነው።

ወጣቶቹ የመተት መንፈስ ባሉት በቁጥር የበዙ ሴቶች ለህመም እንደተዳረጉና በከተማው የተለያዩ አቅጣጫዎች ሀያ የድምፅ ማጉያ ሞንታርቦችን ተጠቅመው አለ ያሉትን መንፈሱን በጸሎት ከከተማው ለማስወጣት እንቅስቃሴ ማድረጋቸውን ነዋሪዎች ገልጿል። የጸጥታ ኃይሎች በአንጻሩ ወጣቶቹ እንቅስቃሴያቸውን እንዲያቆሙ በማዘዛቸው የተፈጠረው አለመግባባት ያስከተለው ግጭት ተካሮ የአንድ ሰው ህይወት እንዳለፈና የቆሰሉም መኖራቸውን ነዋሪው አስረድቷል።

የእህቶቻችን ሀዘን መግለጫ ነው ብሎ መውጫና መግቢያ ባለው በከተማው ላይ ማለት ነው በየቦታው መውጫና መግቢያ ላይ ምንታ ሰቀዱ። በዛ ምክንያት ያን ነገር ሲያነሱባቸው ወታደሮቹ ማለት ነው ይሄ ሀይሉም ልዩ ፖሊሱም ሲያነሳባቸው ለምን አነሳችሁብኝ በሚል የፌዴራል መንገድ ነው አጋጣሚ መንገዱ እሱን መንገድ ዘጉ። ከተማው ወጣቱ ማለት ነው መንገድ ክፈቱ በሚል መንገድ አልከፍትም ሲሉ ያው እንትን ፖሊስ ፖሊስም እንትን ጠመንጃ ምናምን ለመንጠቅም ምናምን የሞከሩ ሰዎች ና በዛ ምክንያት ደግሞ ጥይቱ አንድ ልጅ ህይወት ያሳልፋል በተተኮሰ ጥይት።

ከሙስሊም ወጣቶች ተገደለ የተባለው የአንድ ሰው የቀብር ሥነ ሥርዓት ከተፈጸመ በኋላም በተካረረው ግጭት ከአንድ ሺህ በላይ ክርስቲያኖች ከቅበት ከተማ ተፈናቅለው ወደ ቡታጅራ ቅዱስት ማርያም ቤተ ክርስቲያን ሸሽተው እንደተጠልሉ ገልጿል። ከተፈናቃዮቹ ውስጥ ባደረባቸው የደህንነት ስጋት ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ የተፈጠረውን ግጭት እና አሁን ያሉበትን ሁኔታ በስልክ ለአሜሪካ ድምፅ አስረድተዋል።

መነሻው ክርስቲያን ቄቶች ባደረጉት የተለያየ የስህር የድግምት ነው። በሙሉ ክርስቲያኑ ላይ ያው በደል የደረሰበት ሁኔታ ነው ያለው። ይሄንን ከዚህ ቀደም መፍትሄ ስጡ የህግ አካላትም የተለያየ ነገርም፣ ይሄ ነገር ውስጥ ለውስጥ ይሄ ሀሳብ እየደረጀ ሲመጣ እልባት ሳይሰጠው ቆየና ይኸው የሆነም ሆኖ ትናንት ከትናንት ወዲያ በርካታ በደሎች ደርሰውብን ይኸው ቤታችንም

ንብረታችንን ከማውጣት ደርሰናል። ህይወታችንንም በፈጣሪ ኃይል ነው በችነዳል እኚሁ ነዋሪም በግጭቱ ንብረት እንደወደመና ቤቶችም እንደተቃጠሉ በመጥቀስ አሁን ስለሚገኙበት ሁኔታም ተናግሯል። ቡታጅራ ቅዱስ ማርያም ቤተ ክርስቲያን ጻቸው ከጊዜ ደውል ተደውሎ ምእመኑ ያለውን እንዲያዋጣ፣ ያለውን እንዲያበላ፣ አልባሳትም ያለውን እንዲያቀርብ ተደርጎ ወጣቶች አስተባባሪነት ያው ቤተ

ያለውን ነገር አንጥፋ ተቀብላን ማርያም ቤተክርስቲያን ነው ያለነው። በጸጥታ ኃይሎች ታጅበውና በእግራቸው ተጉዘው ወደ ቡታጅራ ከተማ እንደመጡ የገለጹት ተፈናቃዮች በመካከላቸው ሕፃናትና አቅመ ደካማ አረጋውያን እንደሚገኙባቸው ጠቅሰዋል። አሁን የምንፈልገው መብታችንና የሕግ በላይነት እንዲከበር ነው ብሏል።

ዋናው ኛው ምንፈልገው መንግስት ካለ እውነት ህግ ካለ ያው ህግ እንዲከበርና የተለያዩ የወደመልብን ንብረት ተመልሶልን የተረጋጋ ከተማ የተረጋጋ ሰላም አካባቢያችን ላይ ሄደን መኖር ነው ምንፈልገው ከውከቱ ጋር በተያያዘ ከአዲስ አበባ ወደ ሆሳናም ወደ ወላይታና ሀላባ ዞኖች የሚወስዱ መንገዶች ተዘግተው እንደቆዩ ታውቋል አንድ ማንነታቸውን ያልጠቀሱም የከተማው ፖሊስ ጽፈት ቤት ባልደረባም የሃይማኖት መልክ እንዳለው የገለጹት ግጭት በቅበት ከተማ ተፈጥሮ እንደነበረና

አሁን ግን መብረዱን አስታውቋል። የተዘጋው መንገድም እንደተከፈተና ከተማውም ወደ መደበኛ እንቅስቃሴ እንደተመለሰ የፖሊስ ጽሕፈት ቤቱ ባልደረባም አክለው ተናግሯል።

አካባቢው አሁን ሰላም ነው። አንጻራዊ ሰላም ታይቷል። እስካሁን ባለው ሰላም ነው። ከተማው እንቅስቃሴ አለ። መንገድ ተከፍቷል፣ ተከፍቷል ትናንትና ከሳት ተከፍ የሰው እንቅስቃሴስ ጥሩ ነው። ስራ ጀምሯል። በሌላ በኩል ቀሲስ ሳይተሳ የተባሉ አገልጋይ ካህን ከቅበት ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራት ታቦታት ከተፈናቀለው ነዋሪ ጋር እንደተሰደዱ ለአሜሪካ ድምፅ ተናግሯል። ከደብረ ሰባት ቅዱስ ማርያም አንገበቤት ደብር ማለት ነው። አራት ጽላቶች፣ የገብረ መንፈስ ቅዱስ፣ የስላሴ፣ የእመቤታችን አራት ጽላቶች ተሰደዋል። ለምን እንደተሰደ

ሲጠየቁ

የጥቃቱ ዓላማ በመደረጋቸው ነው ብሏል። በእለቱ ማክሰኞ እለት ማምሻ አካባቢ ጸቡ እንደተነሳ በርቀት ከታተላቸው ነበር። እኔ ራሴ በአርሴማ አካባቢ ነበር መጀመሪያ ቀደም የነበራቸው ቀደም ብሎ ያቃጥላሉ ስ ቤተክርስቲያን ወደዛ ነበረ እንቅስቃሴ የነበራቸው የተወሰነ መንግስት የጸጥታ ኃይል ገብቶ ወደዛ እንዳይሻገሩ ከመለሳቸው በኋላ የሆነ ሰው በራሳቸው ፖሊስ አካል የተመታ አረፈ የሚል ነገር ሲሰሙ ወደ ከተማ በመሻገር ቀደም ብሎ የጥላቸው

ብቻ ምትን የነበራቸውን ሰዎች ቤታቸውን በማቃጠልና ወደ ቤተክርስቲያኑ ሊዘምቱ ሲሉ ካህናቶቹ ጽላቶቹን ይዞ ወደ ቡታጀራ ደብረ ጽዮን መሰደድ ችለናል ማለት ነው። ግጭቱን አስመልክቶ ከስልጠ ዞን ከስልጥ ወረዳ ባለስልጣናትና ከፀጥታ ከጸጥታ ኃይሎች እንዲሁም ከስልጥ ወረዳ የእስልምና ጉዳዮች ምክር ቤት ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የስልጠ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ የስልጥ ወረዳ ቅበት ከተማ አስተዳደር እንጠቅሶ ባወጣው መግለጫ ግጭቱ የተፈጠረው የህዝብ አብሮነትና አንድነትን በመሸርሸር ቅራን እንዲፈጠር

ተደብ አጫሪ ያላቸው አካላት በፈጠሩት ሁከት ነው። በግጭቱ የአንድ ሰው ህይወት እንዳለፈና የቆሰሉት ዘጠኝ ሰዎች ደግሞ በቅበት የመጀመሪያ ደረጃ ሆስፒታልና በወራቤ ልዩ ሆስፒታል እየታከሙ እንደሚገኙም መምሪያው አረጋግጧል። የግጭቱን ቀጥተኛ መንስኤና የጸብ አጫሪዎችን ማንነት በውል ያልጠቀሰው መግለጫው በጠፋው የሰው ህይወትና የአካል ጉዳት የዞኑ አስተዳደር ማዘኑን ገልጿል። ግምቱ ያልታወቀ ንብረትም እንደወደመም አስታውቋል።

የአገር ሽማግሌዎች የሃይማኖት አባቶችና የከተማው ነዋሪዎች ግጭቱ ተባብሶ የከፋ ጉዳት እንዳይደርስ ማድረጋቸውን የጠቀሰው የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ በጉዳዩ ላይ ህብረተሰቡ ተቀራርቦ እንዲወያይ በመግለጫው ጥሪ አቅርቧል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም።

ዮናታንን አመሰግናለው። በመቀጠል ደግሞ ወደ አማራ ክልል እናቀናለን። በኢትዮጵያ አማራ ክልል በፌዴራል መንግስትና ፋኖ በሚባል በሚጠራው የአካባቢው ሚሊሺያ ቡድን መካከል አልፎ አልፎ በሚታየው ግጭት እየጨመረ መምጣቱ ውጥረቱ ከፍተኛ የእቃ አቅርቦት ችግርና የጤና አገልግሎት እጥረት ማስከተሉ ተነግሯል። የማያን ምስክር ዘገባ ስመኝሽ ቆይታ አቅርበዋለች። በአማራ ክልል ዋና ዋና ከተሞችን በተቆጣጠሩት የፌዴራል ወታደሮችና

ፋኖ ተብለው በሚጠሩት የክልሉ ሚሊሻዎች መካከል ግጭት ከተቀሰቀሰ ወዲህ በክልሉ የሚገኙ ከተሞች እንቅስቃሴ አቁመዋል። በምዕራብ ጎጃም ዞን ደንበጫ ከተማ የጤና ባለሙያ ሆነው የሚያገለግሉ አንድ ግለሰብ ለአሜሪካ ድምፅ ሲያስረዱ መጀመሪያ ላይ የፌዴራል ወታደሮች በከተማው ሆስፒታል ለቀናት ሰፍረው በመቆየታቸው የሆስፒታሉ ሰራተኞች የጤና አገልግሎቶችን መስጠት አልቻሉም ነበር ይላሉ።

የኢትዮጵያ መንግስት ከነሐሴ ወር መጀመሪያ አንስቶ በአማራ ክልል የአስቸኳይ ጊዜ አዋጅ ከጣለ ወዲህ እንቅስቃሴ የተገደበ ሲሆን የክልሉ አስተዳደርም በወታደራዊ ኮማንድ ስር እንዲሆን ተደርጓል። ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ በሚገኘው መዘዞ ከተማ የተሻለ መረጋጋት ያለ ቢመስልም የጸጥታ ውጦትና ከአዲስ አበባ ይመጡ የነበሩ እቃዎች መቋረጥ

የምግብ ዘይትን ጨምሮ በመሰረታዊ እቃዎች ላይ ከፍተኛ የዋጋ ጭማሪ ማስከተሉን የከተማው ነዋሪ ይገልጻሉ። መንግስት ሚሊሻዎችን ወደ መደበኛ የጸጥታ መዋቅር ስር ለማስገባት ያወጣውን ትዕዛዝ ተከትሎ በፌዴራል ወታደሮች እና በፋኖ ኃይሎች መካከል ለወራት የተካሄደው ግጭት

ከፍተኛ ደረጃ ላይ የደረሰው በነሐሴ ወር መጀመሪያ ላይ ነበር። በቅርቡ የተባበሩት መንግስታት ድርጅት ያወጣው ሪፖርት ከሐምሌ ወር ጀምሮ ከ180 ሰዎች በላይ በግጭቱ መሞታቸውን አስታውቋል። ሪፖርቱ አክሎ የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ከአንድ ሺህ በላይ ሰዎች በመላ ሀገሪቱ መታሰራቸውን አመልክቷል። በደቡብ ጎንደር ዞን ደብረታቦር ከተማ ነዋሪ የሆኑት ግለሰብ እንደሚሉት

ከቀናት ጦርነት በኋላ የፌዴራል ወታደሮች ከተማዋን መቆጣጠራቸውን ተከትሎ ባለፈው ሳምንት በርካታ ወጣቶች ታስረዋል። አብዛኞቹ የሰኞ ገበያ ተብሎ በሚጠራው ስፍራ በሚገኝ አንድ የፖሊስ ጣቢያ መታሰራቸውን የሚገልጹት እኚህ ነዋሪ አሁንም ቤት ለቤት ፍተሻ የሚካሄድ በመሆኑ በርካቶች በፍርሃት ውስጥ መሆናቸውን ይገልጻሉ። የእሱ ጋር ነው። ብዙ ሰዎች ሰኞ ገበያ የሚባል ቦታ አለና

ነገር ወጣቶች ተንዋል በጣም ብዙ ማለት ነው። በቁጥር ምን ያህል እንጠመን መረጃ ባይኖረኝ ቤት ለቤት እየገቡ ሮም አሙስ አካባቢ ይመስለኛል እየዞሩ እየፈተሹ ነበር መሳሪያ ነገር ና ማለት ባለፈው አርብ የሀገሪቱ ጦር ኃይሎች ኢታማዦር ሹም ጀነራል ብርሃኑ ጁላ በሰጡት መግለጫ አሁን በአማራ ክልል ውስጥ ያለው ሁኔታ የጸጥታ ስጋት እንደሌለበት ገልጸው ነበር።

በማያ ምስክር ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን ወደ ቀጣዩ ዘገባ ስንሻገር

አሁን በኢትዮጵያ እየተስፋፋ ለሚገኙ ግጭቶች ዘላቂ መፍትሄ የሚቀየስበት ሀገር አቀፍ የሰላም መድረክ እንዲመቻች 35 የሲቪል ማህበረሰብ ድርጅቶች ጥሪ አቅርበዋል።

ድርጅቶቹ ዛሬ በሰጡት መግለጫ በልዩ ልዩ የአገሪቱ አካባቢዎች በዚህ ዓመት የታዩት አዲስና ነባር ግጭቶች በመጪው ዓመትም ተባብሰው እንዳይቀጥሉ ስጋታቸውን ገልጸዋል። በአመቱ ውስጥ በተፈጠሩ ፖለቲካዊ ግጭቶችና በሰላማዊ ሰዎች ላይ በደረሱ ጥቃቶች ከ5900 በላይ ሰዎች እንደተገደሉ የድርጅቶቹ መግለጫ አመላክተዋል። የተገባደደ ያለው ዓመትም በአንጻሩ የሰላም ተስፋዎችና በጎ ጅምሮች የታዩበት እንደነበረም ድርጅቶቹ አመልክተዋል። ገብረ ሚካኤል ገብረ ምድን ቀጣዩን ሰንቋል።

በልዩ ልዩ ዘርፎች የተሰማሩት 35ቱ ሀገር በቀል የሲቪል ማህበረሰብ ድርጅቶች ዛሬ ረቡዕ ጳጉሜ 1 ቀን 2015 ዓ ም የኢትዮጵያን ዓመታዊ የግጭት ሁኔታዎች የዳሰሱበትንና የሰላም ተስፋቸውን ያመላከቱበትን የአዲስ ዘመን የሰላም ጥሪ ያስተላልፉበትን መግለጫ ሰጥተዋል። ድርጅቶቹ በመግለጫቸው እየተገባደደ የሚገኘው የ2015 ዓ ም በአንድ በኩል የሰላም ተስፋዎች የታዩበት

በሌላ በኩል ደግሞ ግጭቶች ተባብሰው የቀጠሉበት እንደነበር አውስተዋል። በሰላም በዲሞክራሲ እና በሰብአዊ መብቶች መከበር ላይ እንደሚሰሩ የገለጹት ድርጅቶቹ በዓመቱ ውስጥ ታይተዋል ያሏቸውን ችግሮች ዘርዝረዋል። መሰረተ አሊ ስብስብ ለሰብአዊ መብቶች የተባለ ድርጅት ዲሬክተር ናቸው። ከአክሌድ ነው እነዚህ መረጃዎች የመጡት ወይም ደግሞ ኢትዮጵያን ፒስ ኦብዘርቫቶሪ በመባል ይታወቃል። አክሌድ በሰበሰበው ዳታ መሰረት ከሐምሌ 22 2014 እስከ ሐምሌ 28

2015 አንድ አመት ማለት ነው፣ ውስጥ የተከሰቱ ግጭቶችን ለማየት ተሞክሯል። የፖለቲካ ግጭቶችና ሁነቶች ብዛት 1073 ነበሩ። በፖለቲካ ግጭቶች ምክንያት ሪፖርት የተደረጉ የሟቾች ቁጥር ደግሞ ወደ 4027 አካባቢ ነበር። በሰላማዊ ሰዎች ላይ በተሰነዘሩ ጥቃቶች ምክንያት ሪፖርት የተደረጉ የሟቾች ቁጥር 1918 ደርሷል።

በግጭትና ጦርነቶች ሳቢያ በርካቶች ከየቀያቸው ተፈናቅለዋል። ንጹሐን ለሞት ተዳርገዋል። ሴቶችና ሕጻናት ተደፍረዋል። ለኢኮኖሚ ልማትና የታቀደ የህዝብ ሀብት ለጦርነት ፍጆታ ውሏል። መሰረተ ልማቶች ላይ በተለይ ደግሞ በጤናት እና በትምህርት ተቋማት ላይ ከፍተኛ ጉዳት ደርሰዋል። በተጨማሪም በልዩ ልዩ ምክንያቶች የተፈጠሩ ቅሬታዎች፣ ተቃውሞዎችና ግጭቶች የተከሰቱበትና የተስፋፉበት አመትም እንደነበር አውስተዋል።

በታኅሣሥ ወር በአዲስ አበባ ከተማ አንዳንድ የመንግስት ትምህርት ቤቶች ግልጽነትና የህዝብ ተሳታፊነት የጎደለው በጎደለው ሁኔታ የኦሮሚያ ክልል ባንዲራ እንዲሰቀል እና ብሔራዊ ክልላዊ መዝሙሩም በተማሪዎች እንዲዘመር በከተማው መስተዳደር መወሰኑን ተከትሎ ከፍተኛ አለመግባባትና ተቃውሞዎች ተፈጥረው ነበር። ከዚህም ጋር ተያይዞ እስራቶች ተፈጽመዋል። ጥር ወር ላይ በአዲስ እንደገና ደግሞ በአዲስ በተቋቋመው የሸገር ከተማ ዙሪያ እንዲሁ በሌሎች ከተሞች

ህገወጥ ናቸው የተባሉ የቤቶች ማፍረስ ዘመቻና ነዋሪዎችን ያፈናቀሉ እርምጃዎች በስፋት ተጀምሮ ነበር። የማፍረስ ዘመቻ ውስጥ ከግንቦት ቀጥሎ ቤተ እምነቶች በተለይም መስጊዶች በመፍረሳቸው ምክንያት ቁጣና ተቃውሞ በመቀስቀሱ በአዲስ አበባ የሰው ህይወት ጠፍቷል። ህገወጥ ክልከላዎች፣ በአማጺ ቡድኖች የመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች

ዜጎችን ያማረሩና እያደጉ የመጡ አፈናዎችን አስገድዶ መሰወር እንዲሁም ጋዜጠኞችና የሰብአዊ መብት ተሟጓቾችን በጅምላ እና በዘፈቀደ ማሰር በተደጋጋሚ የምርመራ ጊዜ በመጠየቅ ለተራዘመ የቅድመ ክስ ጊዜ እስር መዳረግ፣ ፍርድ ቤት የዋስትና መብትን ሲፈቅድ ፖሊስ ተሳታፊዎቹን አለቅም ብሎ ማቆየት፣ የክልል ልዩ ኃይሎችን ወደ ጸጥታ ተቋማት መልሶ ከማደራጀት ጋራ የተያያዙ ተቃውሞዎች

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተፈጠረው አለመግባባት ከኦሮሚያ ክልል ዞኖች የመዋቅር ለውጥ ጋር የተያያዙ የሕዝብ ቅሬታዎችና ሌሎችም ችግሮች በተገባደደው ዓመት እንደታዩ በመግለጫቸው አስታውሰዋል። ድርጅቶቹ በዓመቱ የሰላም ተስፋዎችም እንደተስተዋሉ ገልጸዋል። በኢትዮጵያ መንግሥትና በህወሃት መካከል በፕሪቶሪያ የተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት

መልካም ፈቃዱ ካለ የትኛውንም ግጭት በሰላም መፍታት እንደሚቻል ትምህርት ሰጥተዋል ብለዋል። እንደዚሁም በኦሮሚያ ክልል የሚታየውን ግጭት ለመፍታት በታንዛኒያ ዛንዚባር የተደረገው የቅድመ ድርድር ንግግር፣ በቤኒሻንጉልና በጋምቤላ ክልሎች ከታጠቁ ኃይሎች ጋር የተደረጉ ስምምነቶች ተስፋ ሰጪ ጅምሮች እንደነበሩም ዘርዝረዋል። በሽግግር ፍትህ የፖሊሲ አማራጭ ማዕቀፎች ላይ ውይይት መደረጋቸውና

ለሁሉን አቀፍ ሀገራዊ ምክክር የተሳታፊዎች ልየታ መጀመርም ሌላው በጎ ገጽታ ሆኖ ተነስቷል። ይሁንና ሊገባደድ ቀናት በቀሩት ዓመት በተለያዩ የሀገሪቱ ክፍሎች የተስተዋሉት አዲስና ነባር ግጭቶች ወደ አዲሱ ዓመትም ተሻግረው ተባብሰው እንዳይቀጥሉ እንሰጋለን ብለዋል። ይህም እንዳይሆን ለግጭቶች ዘላቂ መፍትሔ የሚያስገኝ መድረክ እንደሚያስፈልግ አመልክቷል። አቶ ዳን ይርጋ የኢትዮጵያ ሰብዓዊ መብቶች ጉባኤ ዲሬክተር ናቸው። አንደኛ

አገር አቀፍ የሰላም መድረክ ይመቻች። ብዙዎቹ ነውጥ አዘል ግጭቶች የተቀሰቀሱትም ይሁን የተባባሱት ውጥረቶችን በፖለቲካዊ ንግግርና ምክክር ሳይሆን በኃይል የመፍታት የቆየ ባህል መኖሩ ነው ብለን እናምናለን። ይህም ችግር በዘለቂታዊነት ለመፍታት ሁሉንም የማህበረሰብ አካላት የሚያሳትፍ አገር አቀፍ የሰላም መድረክ ወይም የሰላም ኮንቬንሽን ተመቻችቶ የአጭር ጊዜ

የመካከለኛ ጊዜና የረጅም ጊዜ ግጭቶችን የመከላከል የመፍታትና የሰላም ግንባታ ስራዎች የሚጠናከሩበት ሀገራዊ ፍኖተ ካርታ እንዲዘጋጅ። ሁለተኛ ገለልተኛ ምርመራና ተጠያቂነት ይስፈን። ተጎጂዎችን ማዕከል ያደረገ ወይም ቪክቲም ሴንተርድ የተጠያቂነት ስርዓት መስፈን በሰብአዊ መብቶች ጥሰቶች እና በግጭቶች ጉዳይ ጉዳት ለደረሰባቸው ወገኖች ፍትህ የሚሰጥ

ከመሆኑም ባሻገር የበቀል አዙሪትን ለመግታትና ለፍትህ ተቋማት ተአማኒነት ዋልታ ነው ብለን እናምናለን። ድርጅቶቹ በግጭቶች ወቅትና አለመረጋጋት ባለባቸው ሁኔታዎች የሚከሰቱ ፆታዊ ጥቃቶች ትኩረት እንዲሰጣቸው፣ እንደዚሁም የቅድመ ግጭት መጠቆሚያና መከላከያ ስርዓት እንዲዘረጋ ጥሪ አቅርበዋል። ለተፈናቀሉ ዜጎችም የሚመለከታቸው አካላት ይድረሱላቸው ሲሉ በመግለጫቸው ተማጽነዋል። አቶ ዳኒር ጋ

በጦርነትና በተለያዩ ክልሎች በተከሰቱ ግጭቶች ከቀያቸው የተፈናቀሉ ቤትና ንብረታቸው የወደመባቸው በዚህም ምክንያት በተፈናቃዮች የመጠለያ ካምፖች የሚገኙና ለረሃብና እርዛት የተጋለጡ በሚሊዮኖች የሚቆጠሩ ዜጎች አፋጣኝ የማይስተጓጉልና በቂ የሆነ የምግብ፣ የጤና አገልግሎት እና ሌሎች መሰረታዊ አቅርቦቶች በዘለቅታውም መልሶ ማቋቋም ድጋፍ

በማናቸውም ሁኔታ ሳይገደብና ሳይቆራረጥ በሚመለከታቸው አካላት ሊቀርብላቸው ይገባል። ዓለም አቀፍ የሰብአዊ መብት ድጋፍ የሰብአዊ ድጋፍ አቅራቢ ድርጅቶችን በድጋፍ አሰጣጡ ሂደት ላይ የሚገጥሟቸውን አስተዳደሪ ሆነ ሌሎች መሰናክሎች ምክንያት በማድረግ በአስከፊ ሁኔታ ለሚገኙ የጥቃት ጉዳተኞች ድጋፍ ጠባቂዎች ቅርታ የሚቀርቡባቸውን

ድጋፍ ሳያስተጓጉሉ እንዲቀጥሉ በሂደቱም ለሚያጋጥሙ ተግዳሮቶች መንግስት ተገቢውን አስተማማኝ የተጠያቂነት ስርዓት እንዲዘረጋ ድርጅቶቹ፣ አክለውም በሰብዓዊ መብት ተሟጋቾችና በጋዜጠኞች፣ በሲቪል ማህበረሰብ ድርጅቶችና በብዙሃን መገናኛዎች ላይ እየተፈጸሙ ያሉ ወከባዎችንና አፈናዎችን በማስቆም የሲቪክ ምህዳሩ ጥበቃ እንዲደረግለት ጥሪ አቅርበዋል።

መጪው ዓመት የዜጎችን መሠረታዊ የሰብዓዊ መብቶችና ነጻነቶች የሚያጣብቡ ግጭቶች የሚቀጥሉበት እንዳይሆን፣ ይህን ጥሪ ማድረጋቸውን ያስታወቁት ድርጅቶቹ የመንግሥት አካላት ጥሪያቸውን በበጎ ተቀብለው አዎንታዊ ምላሽ እንደሚሰጡ ያላቸውን እምነት ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤልን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። በኦሮሚያ ክልል ወደ አዲሱ የምስራቅ ቦረና ዞን መከለሏን ተከትለው ተቃውሞ በቀጠለባት የጎሮዶላ ወረዳ መሠረታዊ አገልግሎቶች ከተቋረጡ በርካታ ወራት እንደተቆጠሩ ነዋሪዎች ገልጸዋል።

ከወረዳው አምስት ጤና ጣቢያዎች ውስጥ ሳይዘጋ የቆየው ብቸኛ ጤና ጣቢያ ሰሞኑን መዘጋቱ ደግሞ ሁኔታውን ይበልጥ አሳሳቢ እንዳደረገው ነዋሪዎች ጠቁመዋል። የወረዳው አስተዳዳሪ ጌቱ ጭልቄ ለሁለት ወረዳዎች ደሞዛቸው የተቋረጠባቸው የጤና ባለሙያዎች እንዲከፈላቸው በማድረግ ጤና ጣቢያውን ስራ ለማስጀመር ጥረት እንደተደረገ ተናግረዋል።

በህብረተሰቡ ስጋትና ከውረዶ አስተዳደር በተነሳው ጉዳይ ዙሪያ ከጉጂ ዞን ከምስራቅ ቦረና ዞንና ከኦሮሚያ ክልል መንግስት ምላሽ ለማግኘት የተደረገው ጥረት ለአሁኑ አልተሳካም። ፀሐይ ዳምጠው ዝርዝሩን ትነግረናለች።

በኦሮሚያ ክልል አዲስ በተዋቀረው የምስራቅ ቦረና ዞን ስር ያለ አግባብ ተካታለች በሚል ተቃውሞ የቀጠለባት የጎሮዶላ ወረዳ መሰረታዊ አገልግሎቶች የተቋረጡት የወረዳው የመንግስት መዋቅር በስራ ላይ ባለመገኘቱ እንደሆነ ነዋሪዎች ተናግረዋል። ከተቋረጡት ወራት ያስቆጠሩት የመንግስት መስሪያ ቤቶች አሁንም እንደተዘጉና የንግድ ተቋማትም አገልግሎት እየሰጡ እንዳልሆነ የገለጹት ነዋሪዎቹ ህብረተሰቡ መሰረታዊ የሚባል አገልግሎቶች ጭምር ማግኘት እንዳልቻለ አስታውቋል።

ዶላ ወረዳ ነዋሪና የጤና ባለሙያ እንደሆኑ የገለጹና ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ በወረዳው መሰረታዊ አገልግሎቶች ከተቋረጡት ከሰባት ወራት በላይ እንዳስቆጠሩ አውስተዋል። በወረዳዋ አምስት የጤና ተቋማት አሉም፣ በሁሉም አገልግሎት የተሰጠ አይደለም

በዚህ ሳምንት ውስጥ አንድ ሰው በወባ ተይዞ ሞቷል። ለታመሙ ሰዎች የምንሰጠው መድኃኒት ባለመኖሩ ምንም ልንረዳቸው አልቻልንም። ወደ ሌላ ቦታም እንዳንልካቸው አምቡላንስ አይንቀሳቀስም። በጣም ችግር ነው። በወረዳዋ የተከሰተው ችግር በቀላሉ የሚገለጽ አይደለም። ደሞዝ ቢቀር እንኳን ግብዓቶች ከተሟሉ የሰውን ህይወት ማትረፍ ይቻላል። የክልሉ መንግሥት ዝም ያለበት ምክንያት አይገባንም። አሁንም ትኩረት ካልተሰጠ እጅግ አሳሳቢ ነው። ሌላው ቢቀር በበሽታ የብዙዎች ህይወት እየጠፋ የሚል።

ስጋት አለኝ። የወረዳው አስተዳዳሪ አቶ ጌቱ ጭሉቄ ለአሜሪካ ድምፅ ጥያቄ በሰጡት ምላሽ አዲሱ የዞን አደረጃጀት ይፋ ከተደረገ ወዲህ የወረዳው የመንግስት መዋቅር አለ ማለት እንደማይቻል በመጥቀስ

እየተስተዋለ ያለውን ችግር አብራርተዋል። ወረዳ ስድስት ወር ኦልሞስት አሁን ወደ ስምንት ወር እየሄደ ነው። ተሪኮ እየሰጠ እየተቀበለ አልነበረም። ከዱቄቱ በፊትም ተሪኮ አይገባም፣ አይቡ አይቀበል፣ የድጋፍ አቅጣጫ አይቀበል፣ እንደዛ የከረመ ወረዳ ነው። እነዚህ ጤና ሙያተኞች ድጋና የሚገባቸው ሁለት ወር ሙሉ ህዝባቸውን ሲያገለግሉ የከረሙ የእኛ ይዝት ማህበረሰብ ህይወት ማሎች ወለብትም ብሎ በነፃ እየተቸገሩ እያሉ በነፃ ሲያገለግሉ የነበሩ ናቸው እነዛ ሰዎች።

ትላንትና ጀምሮ ድር ሀሳብ አቅርቦ ነበረ። ዛሬ ስራ አንገባም የሚል ነበረ። ምክንያቱም አንደኛ ደሞዝ አልባለንም፣ ሁለተኛ መድኃኒት የለም በሚል ነው። ያው በቃ የመድሀኒት አቅርቦት አልነበረ፣ የመድሀኒት አቅርቦት በጣም አናሳ ነበረ። ደሞዝ ብቻ አይደለም፣ ናይት ዲውቲም አላቸው። ይሄ ሁሉ ሳይከፍላቸው የፈረሙ ሰዎች ናቸው። ትላንትና ለዳይሬክተሮች ይህን ሲያቀርቡ ነበረ፣ ሲያወያዩ ነበረ። ዛሬ ጠዋት ግን እንዳወያዩ ለጤና ቢሮ ምክትል ላፊ ስራ እንዳይቋረጥ

ታግሶ ለቆዱ ጉዞ ሽብሩ ሊፈታ ስለሚችል ታግሳችሁ ሲሩ እንደተስማሙ ነው። ኔ ሪፖርት አለኝ ከወረዳው ጤና ጣቢያዎች ሁሉ ሳይዘጋ በስራ ላይ የቆየው አንድ ጤና ጣቢያ አገልግሎቱን ማቋረጡን በህብረተሰቡ ላይ የሚያስከትለው ጉዳት ከፍተኛ እንደሆነ ሌላው ነዋሪ ያስረዳሉ። ሮ አባ ከ ተጃጅል ኬሰቱ ፈያ ወልቀበት ተጃጅል ፈያ አከዲዎች በነባ ቱሬ አመሞ ቡፈንዲ ፈያ ሁዱ ጩፋ ተጃጅለ ረገቱ

አሁን የወረዳዋ ችግር ተባብሷል። ይህም ሆኖ የጤና ተቋማት አገልግሎት አላቋረጡም ነበርም። የጤና ባለሙያዎቹ የሁለት ወራትን ደሞዛቸውን ሳይቀበሉ ህብረተሰቡን በመደበኛ ሰዓትና በምሽት ሲያገለግሉ ሰንብቷል። ካለፈው ሰኞ ማለትም ከነሐሴ 29 ቀን 2015 ዓ.ም ጀምሮ ግን መድኃኒትን ጨምሮ ለታማሚዎች የሚያስፈልጉ ግብዓቶች አልቀዋል። ባለሙያዎቹም ያለ ህክምና መረጃዎች አይናችንን እያየን ሰው ከሚጎዳ ስራ ብናቆም ይሻላል በማለታቸው በወረዳዋ እስካሁን

ሲያገለግል የቆየው የጤና ተቋም ተዘግቷል። ሌሎችም የመንግሥት ተቋማት አገልግሎት መስጠት ካቆሙ ወራት ተቆጥሯል። የክልሉ መንግሥት ለምን ዝምታ እንደመረጠ አይገባንም። አስቸኳይ መብት እንሻለን።

የወረዳው አስተዳዳሪ አቶ ጌቱ ጭሉቄ ችግሮችን ለመፍታት እየተደረጉ ያሉ ጥረቶችን አብራርተዋል። በተለያየ አቅጣጫ ሽማግሎች ከመንግስት ጋር ሆኖ ለመፍታት እየተንቀሳቀሱ ነው። የመንግስት ሰራተኛ ተመልሶ ሌሎቹ ወደ ስራ ከገቡ በኋላ ወረዳ አስፈጻሚ ካቢኔ ምክር ቤት ሁሉ በሌለበት ይሄን ተመልሶ ወደዛ ከመጣም በኋላ ሰው ተደራጅቶ ከበቦታ ከብራ ስራ ከጀምረ በኋላ ነው እንግዲህ ይሄ ተቀርፎ ችግሩ ሰራተኛ እንደ ጤና ቢሮ ይሄ ወረዳ መዋቅር በትክክል ወደ ስራ

ምን መሆን አለበት የሚለው እነሱ ለኛ ሲያቀርቡ እንደ ወረዳ አስቋቋሚ ኮሚቴን ወይም እንደ ወረዳ ከማቃብና ምክር ቤትም ሚላሽ የሚያገኝበት ጉዳይ ይሆን አለ። ዋና ግን አሁን የተመዛቸው ነው የምናስከትለው ከዛ ቀጥሎ ነው። ይሄ ደግሞ የመድኒቱን ትመት የሚፈልገው ማለት ነው። የኦሮሚያ ክልል ምክር ቤት ባለፈው የካቲት ሀያ ቀን ሁለት ሺ አስራ አምስት አመተ ምረት ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ የክልሉ ሀያ አንደኛ ዞን አድርጎ ማደራጀቱ ይታወሳል። ይህንን አዲስ አደረጃጀት ተከትሎ በአንዳንድ

ንድ ወረዳዎች ና ዞኖች ላይ በተነሳው ተቃውሞ የሰው ህይወት እንደጠፋ ና ንብረትም እንደወደመ የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። ከህብረተሰቡ ና ከወረዳው አስተዳዳሪ በተነሳው ጉዳይ ላይ ከጉጂ ዞን፣ ከምስራቅ ቦረና ዞን እና ከኦሮሚያ ክልል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ አደረጃጀቱን አስመልክቶ ስናገሩ የሚቀለበስ ውሳኔ የለም ማለታቸው

እንደሚያደርጋቸው ይታወሳል። አያይዞም ለወደፊት የዞን አደረጃጀት ቀሪ ተደርጎ የቀበሌ የከተማና የክልል አደረጃጀት ብቻ እንዲኖር አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን እየተከታተላችኋቸው ያለው ዘገባዎች የሚሰሙት

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢካስ ኢኳቶሪያል ጊኒ ጃብልሆ ከተማ ባካሄደው አስቸኳይ የመሪዎች ስብሰባ ጋቦንን ከህብረቱ አባልነት አግዷታል። ፖለቲካዊ ግጭቶችን ለመፍታት ኃይል መጠቀምንም መሪዎቹ አውግዘዋል።

ሞኪ ኤድዌን ኬንዚዌ ከካሜሮን ዋና ከተማ ያውንዴ ባጠናቀረው ዘገባ ከአንድ ሳምንት በፊት በመፈንቅለ መንግሥት ስለተወገዱት ስለ ጋቡን ፕሬዚደንት አሊ ቦንጎም ብዙ አይሰማም። ቦንጎ ባለፈው ሳምንት የዓለም አቀፉን ማኅበረሰብ እርዳታ ከተማጸኑበት የቪዲዮ መልእክታቸው ወዲህ ታይተው አይታወቅም። ዘገባውን ቆንጂት ታየት አቅርበዋለች።

ኢኳቶሪያል ጊኒ ውስጥ አስቸኳይ ስብሰባቸውን ያካሄዱት የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብ አባል ሀገሮች መራሄ መንግስታት ጋቦን ውስጥ የሚደረገውን የፖለቲካ ግጭቶች በኃይል የመፍታት አድራጎት እናወግዘዋለን ሲሉ አስታውቀዋል። ስብሰባውን ያስተናገዱት የኢኳቶሪያል ጊኒ ፕሬዚደንት ቴዎዶሮ ኦቢያንግ ኢንጉዌማ ኤምበሴንጎ ናቸው። የክልሉ ማህበረሰብ በእንግሊዝኛ ምህጻር ስሙ ኢካስ

መፈንቅለ መንግስት የተካሄደባት ጋቦን ወደ ህገ መንግስታዊ ስርዓቷ እንድትመለስ ይፈልጋል ብለዋል ኦብያንግ። ክልላዊው ማህበረሰብ ጋቦን ከዚህ አስቸጋሪ ሁኔታ ትወጣ ዘንድ አለም አቀፋዊና አህጉራዊ እገዛ እንዲደረግላት እንደሚፈልግም አስታውቀዋል። ክልላዊው ማህበረሰብ ጋቦን ውስጥ ህገ መንግስቱን በጣሰ መንገድ የመንግስት ለውጥ በመካሄዱ ከማህበራችን አባልነት

አግደናታል ሲል አስታውቋል። የቻድ የውጭ ጉዳይ ሚኒስትር መሐማት ሳላህ አናዲሉ የመሪዎቹን ውሳኔ በኢኳቶሪያል ጊኒ ብሔራዊ ቴሌቪዥን አንብበዋል። የጋቦን ወታደራዊ ሁንታ ተገለበጣቸውን ፕሬዚዳንት አሊ ቦንጎንና የቤተሰባቸውን ደህንነት እንዲጠበቅ የኤካስ መሪዎች የኤካስ አባል አገሮች መሪዎች በመጠየቅ ላይ ናቸው።

ጋቦን የሁሉንም ዜጎች ደህንነት እንድጠብቅ ደግሞም በአስቸኳይ ወደ ሲቪል አስተዳደር እንድትመለስ ዓለም አቀፋዊ ግዴታ አለባት። የመሪዎቹ አስቸኳይ ጉባኤ የጋቦን ወታደራዊ ሁንታ ስልጣን እንዲያስረክብ የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎስቲን አርቻንድ ቱዋዴራ ይደራደሩ ዘንድ ሰይሟቸዋል። ኢትየን ኢንጉዌና በሊብረቪል የኦማር ቦንጎ ዩኒቨርሲቲ የዓለም አቀፍ ጉዳዮች መምህር ናቸው።

የጋቦኑ መፈንቅለ መንግስት በዓለም ላይ ደም ሳይፋሰስ በሰላማዊ መንገድ ከተከናወኑ መፈንቅለ መንግስቶች አንዱ ነው። የጋቦኑ ሁንታ በአገር ውስጥ ብዙ ድጋፍ አለው። በመሆኑም ስልጣን ከማስረከቡ በፊት ሁኔታውን አረጋግቶ ሲቪሉን ሕዝብ ለዲሞክራሲያዊ አስተዳደር እንዲያዘጋጅ ኢካስ በቂ ጊዜ ሊሰጠው ይገባል።

የጋቦን ፕሬዚደንት አሊ ቦንጎ ባለፈው ሳምንት ረቡዕ የጦር ሰራዊቱ መኮንኖች የመንግስት ስልጣን ተቆጣጥረናል፣ ፕሬዚደንቱንም በቁጥጥር ስር አውለናቸዋል ብለው በሀገሪቱ ቴሌቪዥን ካወጁበት ጊዜ ወዲህ ታይተው አያውቁም። ይሁን እንጂ የድረሱልን ተማጽኖ ያቀረቡበት ድምፅ ቅጂ በማህበራዊ መገናኛ ሲዘዋወር ሰንብቷል። አሊ ቦንጎ አንድ እምባ ፕሬዚደንት ኦፍ ጋቦን

እኔ የጋቦኑ ፕሬዚዳንት አሊ ቦንጎ ኦንዲምባ ነኝ። በዓለም ዙሪያ ላላችሁ ወዳጆቻችን ሁሉ ለማስተላለፍ የሚፈልገው እዚህ ታስረላለ ነው። ለእኔና ለቤተሰቤ እንድትጮሁልን ነው። ልጄ አንዱ ጋ ነው፣ ባለቤቴ ሌላ ቦታ ነች። እኔ መኖሪያ ቤቴን ያለሁት፣ ምን እየተደረገ እንደሆነ የማውቀው ነገር የለም። ጩሁልን ስል እማጸናችኋለሁ።

መፈንቅለ መንግስቱ እንደተካሄደ የፕሬዝደንቱ ልጅ የ31 ዓመቱ ኑሮዲን ቦንጎ ቫለንቲን በአገር ክህደትና በሙስና ተወንጅሎ በቁጥጥር ስር ውሏል። የፕሬዝደንቱ የክብር ዘብ አዛዥ በነበሩት በጀኔራል ብራይስ አልጉዌ ኢንጉዌማ የሚመራው ሁንታ ሰኞ እለት ጀኔራሉን የሽግግር ፕሬዝደንት አድርጎ ሰይሟቸዋል። ሁንታው የቀድሞ ፕሬዝደንትና ቤተሰባቸው ስላሉበት ሁኔታ

አስተያየት ሰጥቶ አያውቅም። ክልላዊው ማህበረሰብ ኢካስም ስለ ቀድሞ ፕሬዚደንት ልጅ መታሰር በይፋ ያወጣው መግለጫ የለም።

በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተሬሽ ልዩ ተወካይና የመንግስታቱ ድርጅት የማዕከላዊ አፍሪካ ቢሮ ሹሙ የኒጀር ተወላጁ አብዱ አባሪ በመሪዎቹ ስብሰባ ላይ ባሰሙት ንግግር ጋቦን ውስጥ ከሽግግሩ ጊዜ በኋላ አግባብ ባለው መንገድ የዲሞክራሲ መሰረቶች ይጠናከሩ ዘንድ ጠንካራ የሆኑ ተቋማት ሊኖሩ እንደሚገባ አጥብቀው አሳስበዋል።

አስከትለውም የማዕከላዊ አፍሪካ ሀገሮች ማህበረሰብና የመንግስታቱ ድርጅት ቢሮ ህገ መንግስታዊ ያልሆኑ የመንግስት ለውጦች እንዳይቀጥሉ ለመከላከል አስፈላጊውን ዝግጅት እንዲያደርጉ ተማጽኖ አቅርበዋል። በሰኞ ስብሰባ ላይ የኮንጎ ሪፐብሊክ፣ የአንጎላ፣ የማዕከላዊ አፍሪካ ሪፐብሊክ፣ የሳኦቶሜና ፕሪንሲፔ መሪዎች እንዲሁም የካሜሩን ፕሬዚደንት ፖል ቢያ መልእክተኛ ተገኝተዋል። ቻድ፣ ቡሩንዲ፣ ጋቦን፣ ኮንጎ ዲሞክራቲክ ሪፐብሊክ ና

one done.

የማህበሩ አባላት ናቸው። የጋቦን ወታደራዊ ሁንታ በተቻለ ፍጥነት ስልጣን ለሲቪላዊ አስተዳደር የማያስረክብ ከሆነ ተጨማሪ ማዕቀብ እንጥላለን ሲሉ አባላቱ በሙሉ ተስማምተውበታል። የጋቦን የሽግግር ፕሬዚደንት የሆኑት ጀኔራል ንጉዌማ በቃለ መሐላ ስነስርዓታቸው ላይ ባሰሙት ንግግር በቃለ መሐላ ስነስርዓታቸው ላይ ባሰሙት ንግግር ስልጣን ለሲቪላዊ አስተዳደር አስረክባለሁ ብለዋል። መቼ እንደሚያስረክቡ ግን

በግልጽ አልተናገሩም። ቆንጅት ታይን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። በመቀጠል ደግሞ የምናስደምጣችሁ ሳምንታዊው መሰናዷችንን ዲሞክራሲ በተግባርን ነው

የጋቦኑን መሪ አሊ ቦንጎን ከፕሬዚደንታዊ ስልጣን ያነሳው ያለፈው ሳምንት ወታደራዊ መፈንቅለ መንግሥት በሦስት ዓመታት ውስጥ በቀጠናው የተካሄደ ስምንተኛው መፈንቅለ መንግሥት ነው። የምዕራብና መካከለኛው አፍሪካ የመንግሥት ሽረት አባዜ ሀገራዊ ሰላም እንዳያውክ ምን አማራጭ መፍትሄዎች ይኖራሉ ሲል አስማማ የነው ለዛሬ ዲሞክራሲ በተግባር ተከታዩን አሰናድተዋል።

የምዕራብና መካከለኛው አፍሪካ ቀጣና ሰሞኑን በማዕከላዊቱ አፍሪካ ጋቦን የተካሄደውን ጨምሮ ባለፉት ሶስት ዓመታት ብቻ ስምንት መፈንቅለ መንግስታትን አስተናግዷል። የአፍሪካ ሀገራት ከቅኝ አገዛዝ ነጻ መውጣት ከጀመሩባቸው ዓመታት አንስቶ ተደጋጋሚ የመንግስት አሽረት የተደረገበት ይኸው ቀጣና የመፈንቅለ መንግስት መቀነት የሚል ስያሜ እንደተሰጠው የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት አስተያየታቸውን አጋርተውናል።

ከአስራ ጠኝ ሃምሳዎቹ እስከ አስራ ጠኝ ስልሳዎቹ ግማሽ ወደ አስራ ሶስት መፈንቅለ መንግስቶች ከዛ ደግሞ በሰባዎቹ መጀመሪያና ከስልሳዎቹ መጨረሻ አካባቢ ወደ አስራ አንድ የሚጠጉ ከዛ በኋላ ደግሞ እንደዛ እስከ አስራ ጠኝ ሰማኒያዎቹ አካባቢ ደግሞ ወደ ሰባት የሚጠጉ መፈንቅለ መንግስቶች የተከሰቱበት ቀጠና ነው። ከዛም በኋላ ግን የመቀነስ አዝማሚዎች ታይቶ ነበረ። አሁን ደግሞ ተመልሶ እንግዲህ ባለፉት ሶስት ዓመታት ብቻ ከስምንት በላይ መፈንቅለ መንግስቶች ተካሂደዋል። እንደውም ቀጠናውን የ

መፈንቅለ መንግስት ቀበቶ ይሉታል አንዳንዶቹ ወይም የመፈንቅለ መንግስት ወረርሽኝ ቀጠና በማለት ይገልጹታል። እና በጣም ሰፊ የሆነ ሚሊታሪኩ ወይም መፈንቅለ መንግስት የሚካሄድበት ቀጠና ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በበኩላቸው የቀጠና የመልካም አስተዳደር ችግር፣ ሙስናና ለአመታት ስልጣን የሙጥኝ የሚሉ አገዛዞች መበራከት በኃይል ከመሪነት መወገደጣቸው እንዲደጋገም ግፊት እንደፈጠረ ያብራራሉ።

በዲሞክራሲያዊ በሚባል በይስሙላ የሚደረጉ ምርጫዎች፣ የፖለቲካ መሪዎች ስልጣን ይይዛሉ የራሳቸውን ስርዓት፣ የራስን ቤተሰብ፣ የራስን ወገን ዘመድ ወይም በአንድ በተመሳሳይ ፖለቲካ ርዕዮት ውስጥ አስተሳሰብ ውስጥ ያለን ወገን ብቻ የመጥቀም አይነት አዝማሚያዎች እየመጡ ይህም በተደጋጋሚ ደግሞ በጊዜ ሂደት ዓለም አቀፋዊ ያለውን የስርዓት ለውጥ የኢኮኖሚ

ሪሴሽን ወይም ችግሮች ጋር ተያይዞ ሀገራት ላይ የሚመጡ ጫናዎች በቀጥታ ከፖለቲካ ስርዓቱ ወይም ተጠቃሚ ያልሆነውን ሕዝብ በአብዛኛው የሚነኩ ስለሆኑ የዛ ግፍና በደል ደግሞ ገፈት ቀማሽ ሕዝቡ ነው፣ ሲቪል የምትለው ማህበረሰብ ነው። ሲቪል የምትለው ማህበረሰብ ደግሞ ስልጣንን የመንጠቅ ሀይል የለውም። ያ ኃይል ያለው መሳሪያ ያለው ወታደሩ ጋር ነው።

ስለዚህ ወታደሩ በአብዛኛው የህዝቡን ስሜት በማየት በመረዳት እንደዚህ አይነት አምባገነን ቤተሰባዊ ስርዓቶች እንዲወድቁ በሚደረጉ ትግል ውስጥ ግንባር ቀደም ተሰላፊ ሆኖ እናየዋለን። መፈንቅለ መንግስት የሚካሄዳባቸው አብዛኞች የምዕራብና የመካከለኛው የአፍሪካ ሀገራት በተፈጥሮ ሀብት የታደሉ እንደሆነ የሚጠቅሱት የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት

ይሁንና ይጸጋ የማህበረሰቡን ህይወት ሊቀየር በሚያስችል መልኩ ጥቅም ላይ ሊውል አለመቻሉ ሌላው ምክንያት እንደሆነ ያስረዳሉ። ስልጣን ላይ ያሉ አካላት ኮራፕሽን እንደ መሰረታዊ ምንጭ በመጠቀም የማህበረሰብ ለውጥ የለም፣ ማህበረሰባዊ ለውጥ አልመጣም የሚል መነሻ ሀሳብ ይነሳል። ነገር ግን እሱን መልሶ ስታየው ደግሞ በሚሊታሪ የመጡ አካላት ደግሞ ራሳቸው ስልጣኑን ላይ የመቆየት ፍላጎትም ደግሞ ይታያል። እሱም አንዳንድ ሀገራትን ከመፈንቅለ መንግስት ወደ ሌላ መፈንቅለ መንግስት የዳረጋቸው

ይታያል ማለት ነው። እና መሰረታዊ ምክንያቶቹ የመልካም አስተዳደር ጦት፣ የኢኮኖሚ ቀውስ፣ ውጭ ጣልቃ ገብነት። እንደምታየው በቀጠናው አካባቢ ፕሮክሲሶች አሉበት። ታጣቂ ኃይሎች በጣም የተበራከቱበት ቀጠና ነው። ይህ እነዚህ እንደ ዋና ምክንያት ሊጠቀሱ ይችላሉ ማለት ነው። ዶክተር ሳሙኤል ተፈራ አብዛኛው ህዝቧ ወጣት የሆኑባት አፍሪካ ጥያቄውን ሊመልስ የሚችል አስተዳደርና አሰራር መዘርጋት እንደሚኖርባት ያሳስባሉ። በቀጠናው የሚደጋገሙ የመንግስት ሽረት ተገጥቶ ዲሞክራሲያዊ ስርዓቶች እንዲተከሉም አፍሪካ ህብረትና አጋር ተቋማት

በትኩረት ሊሰሩ እንደሚገባም አመልክተዋል። ብዙ ጊዜ ቀጠናዊ የሆኑ የኢኮኖሚ ማህበረሰቦች፣ የፖለቲካ ድርጅቶች ህብረቱን ጨምሮ መፈንቅለ መንግስት ከተደረገና ችግር ከተፈጠረ በኋላ ነው ከአባልነት ሀገርን መሰረዝ የመሳሰሉ እርምጃዎችን የሚወስዱት እንጂ ችግሮች ሲፈጠሩ አምባገነናዊ ስርዓቶች እንዲመጡ የሚያደርጉ ለስሙላ የሚደረጉ ምርጫዎች ሲደረጉ በይፋ እና በቅጡ ያለመኮንን ሁኔታዎች

በሂደት የፈጠሩት ታፍኖ የቆየ ሌሎች ወታደሮችንም ሆነ ያንን የሚደግፉ ኃይሎች ፈቅደ መንግስት እንዲያደርጉ ተገፋፍተው እንዲደርሱ እስኪያደርስ ድረስ በዝምታ የታለፈ የሁነቶች ጥርቅም ነው ብዬ ነው የማስበው። ዲሞክራሲያዊ ምርጫ፣ ዲሞክራሲያዊ ስርዓትን መፍጠር በሚያስችል መልኩ መሰራት አለበት ብዬ አስባሉ ያንን

ማድረግ ስላልተቻለ ነው ሰዎች የኃይል አማራጭን እንደ ምርጫ አድርገው አሁን የምናያቸውን አይነት ሰራተኛነት እየፈጠረ ያለው። ቁጭ ብለን ማሰብ አለብን። ማጤን አለብን። ይህ ለምንድን ነው የሆነው ብለው ሀገራት ወይም ሕብረቱ ቁጭ ብሎ መነጋገር ያለበት ጊዜ ነው ብዬ አስባለሁ።

ዶክተር ግዛቸው አስራትም በቅርቡ መፈንቅለ መንግስት ያደረጉ ወታደራዊ አመራሮች የህዝብን ጥያቄዎች በማስተጋባት ቀልብን የመሳብ ስትራቴጂ ሲከተሉ እንደሚስተዋል ይገልጻሉ። አህጉራዊና ቀጠናዊ ተቋማት በፈንታቸው ይህን አካሄድ ቢቃወሙ ሊደርስባቸው የሚችለውን ህዝባዊ መገፋት በመስጋት ጣልቃ ገብተው ድርጊቱን ለማስቆም እንዳይችሉ አድርጓቸዋል ብለዋል። ሆኖም መንግስታትን ባይላ መፈንቅለ አባዜው አህጉራዊ ሰላምን የበለጠ በማወሳሰብ ወደ ሌሎች ቀጠናዎች ከመዛመቱ በፊት ከመሰረቱ ለመፍትሄው በጋራ መስራት እንደሚገባ ምሁሩ ያስገነዝባሉ።

አካባቢ ሊስፋፋ የሚችል የሚመስል በየጊዜያቱ የምታየው መፈንቅለ መንግስት አለ። ይሄ ደግሞ ለቀጠናው አለመረጋጋት፣ ለሀጉሩ ሰላም ማጣት ከድጡ ወደ ማጡ ሀጉሩን ካለበት ችግር ካለበት የዲሞክራሲያዊ ልምምድ የተቋማት ግንባታ የመልካም አስተዳድር ልምምድ ወደ ሌላ ቀውስ ሊያሸጋግር የሚችል ነው። እዚህ ጋር መደረግ ያለበት አንደኛ የአፍሪካ ህብረት በዋናነት

ኢንተርቬንሽን የመግባት እና ነገሮችን የማስተካከል አቅሙን ማዳበር ያስፈልጋል። አባል ሀገራትን የመሰብሰብ እና የማስፈጸም አቅሙን መጨመር አለበት። አፍሪካ ህብረት እንደምታየው እና በቀጠና ያሉ ተቋማት ቀጠናዊ ድርጅቶች ውስንነቶቻቸው ናቸው እና ድክመቶቻቸው በግልጽ የታየበት እና የተፈተነበት ወቅት ነው ማለት ነው። የአፍሪካ ህብረትም ሆነ ሌሎች ተቋማት አባል ሀገራቱ በትብብር የማህበረሰቦቻቸውን ጉዳዮች እና ብሶቶች ማዳመጥ የዲሞክራሲያዊ ምርጫን እና እውነተኛ

ፍትሀዊ ዲሞክራሲያዊና የተቋማት ግንባታን ማምጣትና ማስፈን አስፈላጊ ነው። የማዕከላዊ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢካስ፣ ኢኳቶሪያል ጊኒ ላይ ባደረገው ልዩ ጉባኤ ጋቦንን ካባልነት አግዶ የፖለቲካ ልዩነቶችን ባይል ለመፍታት የሚደረግ ጥረት ነው አውግዟል።

የአፍሪካ ህብረትም ጋቦንን ጨምሮ የመፈንቅለ መንግስት የተካሄደባቸውን አገራት ከአባልነት አግዷል። በጋቦን ከተደረገው መፈንቅለ መንግስት አንድ ወር ቀደም ብሎ በኒጀር ተመሳሳይ ወታደራዊ መፈንቅለ መንግስት መደረጉ የሚታወስ ነው። ቡርኪና ፋሶ፣ ቻድ፣ ጊኒና ማሊም በቅርብ ዓመታት ውስጥ ተመሳሳይ ወታደራዊ መፈንቅለ መንግስት ያስተናገዱ የቀጠናው አገራት ናቸው። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።

የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስላመሻችሁ በእጅጉ ደስ ብሎናል። ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ። በቅንብሩ እስካሁን ድረስ አብሮን የቆየው ደግሞ ኤልያስ አስማረ ነው። የዛሬው ስርጭት ዋና አዘጋጅ ጽዮን ግርማናት። በሁሉም ስፍራ ባሉ ባልደረቦቼ ስም በእጅጉ እያመሰገንኩ በዚህ ይሰናበታችኋለሁ። የነገ ሰው ይበለን። መልካም ምሽት